የመታሰቢያ ዝግጅት ነው። ባለፈው ሳምንት ከዚህ ዓለም በሞት የተለየውን የሳክስፎኑን ንጉስ እውቁን ሙዚቀኛ ጌታቸው መኩሪያን ሕይወት እና ሥራ የምንዘከርበት

ዘከር የምታደረጉት ፕሮግራም እኛም ደጋፊ የሆነ በመቅረባችን በጣም ደስ ይለኛል። እኔም በበኩሌ በጣም ደስ ይለኛል። ጌታቸው በኩሪያን እናቀው ከሽት መቶ አርባ አመት ጀምሮ የወቱ ስታለፈበት ድረስ አልተለያየም። እውቅ የሙዚቃ ሰዎች አንጋፋው ሁለገብ የመድረክ ሰዎች መራዊ ስጦት፣ እንዲሁ እውቁ የሙዚቃ ሰው ዳዊት ይፍሩ

በፕሮግራሞቻችን በተለያዩ ምክንያቶች የራዲዮ መጽሔት መላልሶ ያገኛችኋል። መጨረሻ ካገኘናችሁ ሙዚቃና የሙዚቀኞችን ህይወት በሚመለከቱ ጉዳዮች እንጋብዛችኋለን። ምክንያት የሆነን ሰሞንኛው ዜና የእውቁ የሙዚቃ ሰው አንጋፋዊ ሳክስፎን ተጫዋች ጌታቸው መኩሪያ ዜና እረፍት ነው። ህይወትና ስራዎቹን ለመዘከር የተዘጋጀ ፕሮግራም ነው የተጋበዛችሁበት። ጌታቸው መኩሪያ ማን ነው? የሙዚቃ ህይወት ውስጥ ምን ይመስል ነበር

ለኢትዮጵያ ሙዚቃስ ምን አይነት አስተዋጽኦ አበረከተ የሚሉትን መሰረታዊ ጥያቄዎች ነው ለመመለስ የምንሞክረው። የረዥም ጊዜ ጠብቂያ እንዳላችሁ በመንደርደሪያው ጠቆም አድርገሃል። አቶ ጌታቸውን ከምታስታውስበት እንነሳ። መቼና እንዴት ነበረ ከጌታቸው ጋር የተዋወቃችሁት? ጋሽመራዊ ጌታቸው እንደነገረኝ የተቀጠረ በሺ ዘጠኝ መቶ አርባ አመተ ምህረት ነው እኔ ደግሞ አስራ ዘጠኝ መቶ አርባ ሁለት አመተ ምህረት ነው የተቀጠርኩት ከዛ ጊዜ ጀምሮ እስከ ህይወቱ እስካለፈበት ጊዜ

በብዙ ስራዎች እንገናኝ ነበረ። በስልክም እንገናኛለን። ጥሩ ወንድሜ ነው። በብሄራዊ ቲያትር ውስጥ ባለን እድሮች ዋናው እድር እና የጡረተኞች እድር እንባላለን። በዛ ሁሉ እንገናኝ ነበር። መቼም የጌታቸው የትልቅ ወንድሜ በጣም ግርማ ሞገስ የነበረ ነው እና በሙዚቃ በኩል ለሙዚቃ የተፈጠረ በተለይ ሴኖር ሙዚቃ ሳክስፎንን ለኢትዮጵያ ሙዚቃ እንደ ክራር እና መስንቆ እንደ ዋሽንት

በኢትዮጵያ የተፈጠረ ማስመሰል የኢትዮጵያን ሙዚቃ ዘመን ተሻጋሪዎችና ሽለላና ቀረርቶን የመሰሉ በጣም እጅግ ተወዳጅ የሆኑ ታሪካዊ በጌታቸው መኩሪያ በሚሰራበት ጊዜ ፈጽሞ የዘመኑ አምጥቶ ቁጭ የሚያደርግ ዜ ጌታቸው መኩሪያ በእውነቱ ሳክስፎንን ማይክሮፎን ይዞ እንደሚዘፍ ዘፋኝ እንደዛ ነው እንጂ የምጠቀምበት በእውነት በሙዚቃ ሲስቴም የሚጫወት እኳ አይመስሉም፣ ነበረ ጌታቸው ሳክስፎንን

ይዘፍንበታል ይሸልልበታል፣ ምንም አያደርገው ነገር አለ በእውነት ኤክስ የሚባሉ ንትሮች የሳክስፎኑ ንጉሥ ብለው ስያሜ ሰጥተውታል። ትክክለኛ ስያሜ ነው ብዬ መማር ነው። ልክ ነህ። ኤክስ ባንድ በመባል የሚታወቀውን የኔዘርላንድ የሙዚቃ ቡድን ረጅም ጊዜም በተለያዩ ሀገሮች የተዘዋውረው ሙዚቃ ስራዎችን አቅርበዋል። በዚህ በዩናይት ስቴትስ የተለያዩ ከተሞችና አውቅ መድረኮች ጭምር። እስቲ የሙዚቃ ወጋችንን ገፋ እናድርግ። አቶ ዳዊት ወደ አንተ ልሻገር

የጋሽ መራዊ ያህል ስልሳ ዓመታት የቆየ ባይሆን ረጅም ጊዜ የምታውቀው ይመስለኛልና እስኪ ያስታውሰን። በተለይ የሙዚቃ ሕይወቱን እንደ ሙዚቀኛ የምታውቃቸውን አብራቸው የመጫወት እድልም አጋጣሚዎችም ከነበሩ ጭምር። እሺ፣ በጣም አመሰግናለሁ። ሳክስፎን እንግዲህ አውሮፓ የሙዚቃ መሳሪያ ነው። በሀገራችን እንደዚያ እንደ ልብ መጫወት ከቻሉት ሰዎች መካከል አንደኛው እንደሆነ ነው ማስታውሰው በተለይ አቶ ጌታቸው መኩሪያ ቅኝቶችን አንቺ ወዬ

አምባሰል፣ ትዝታ፣ ባቲ የመሳሰሉትን ቅኝቶች በሳክስፎን በሚጫወቱበት ጊዜ ልክ ጋሽመራዊ እንዳለው ድምፃዊ እንደሚያንጎራጉሩበት ሁሉ እሱም ይህንን መሳሪያ ሲጫወተው ልክ በድምጹ እንደሚሰራ አይነት ነው ለሚሰማኝ። በደንብ ቅላጼው ሰው ልብ ውስጥ እንዲገባ አድርጎ ነው የሚጫወተው እና ጌታቸው መኩሪያ ከሰራቸው ስራዎች ብዙ ኢንስትሩሜንታል አስቀርጿል

ያስቀረጸው በሀገራችን ስታንዳርድ እንግዲህ መጠነኛ የሆነ አኮምፓኝመንትን የሰራው የዛሬ እንግዲህ ሰላሳ ዓመት ከዛ በፊት እንደሆነ ነው ማስታውሰው። የዛን ጊዜ ግን ግንባር ቀደም ሆኖ እሱ ልክ እንደ ድምጻዊ መሳሪያውን ይዞ በሌሎች መሳሪያዎች እየተደገፈ ልክ ግጥም ያለው ልስ እንደምዳምጥ ያህል የእሱን ሙዚቃዎች ማዳመጥ እንደሚችል እየሰራ ሰው ነው

በጣም የማደንቀው አሁን ዘኤክስ ባንድ ጋር አብሮ ሲሰራ ከሱ ጋር አብሮ የሰሩት ሙዚቀኞች በጣም የተማሩ እና ረዥም ዓመት በሙዚቃው ላይ የሰሩ በዛም በሙዚቃ መሳሪያው ረዥም ልምድ ያላቸው እንደሆኑ ከአሰራራቸው አስታውቃል። ነገር ግን ደስጌታቸው እነዚህን ቅኝቶች ሲሰራ እሱን ለማስመሳል ያደረጉት ጥረት እንዳለ የማደንቀው በሆነም ለካ የሀገራችን ቅኝት

በጣም ሚስጥር ያለው ነው። ፈረንጆቹም ይህንን የእኛን ግኝት በአግባቡ ልክ የጋሽ ጌታቸውን ያህል መጫወት ለምን አልቻሉም? ጥሩ ምን ላይ ነው የሚለው ነገር ብዙ ጊዜ ጥያቄ ፈጥሮብኛል። በሙዚቃ ላይ መራቀቅና ከስሜት ውስጥ በማውጡቶ መጫወት ልዩነት እንዳለው በጋሽ ጌታቸው ሙዚቃ አሰራር ተረድቻለሁ። እንግዲህ በዚህ በአውሮፓ የሙዚቃ መሳሪያ የተካነና ያገሩ ተወላጅ ከሆኑት የበለጠ

መጫወት የቻለ ሰው እንደሆነ ተረድቻል ነው። መጨረሻ ካልከው እንነሳ አቶ ዳዊት። በተለይ ኤክስ ባንድ በመባል የሚታወቀው የሙዚቃ ቡድን በአውሮፓ በሙዚቃ ስራዎቻቸው የሚታወቅ ቡድን ሆኖ ሳለ ለኢትዮጵያ ሙዚቃ ተማርከው አቶ ጌታቸው የሚጫወትበትን ስልት ፈልገው አጥንተው በዋናነት እሱ እየቀደመ በሚመራው የሙዚቃ ጫወት እሱን አጃቢ ሆነው ቅድም እንደገለጽከው እሱ የተጫወታቸው ሙዚቃዎች አጥንተው ነው ያቀርቡ የነበረው። በእርግጥም የኢትዮጵያ ሙዚቃ

የኢትዮጵያ ባህልና የሙዚቃ ልማዶች ውጭ የሆኑ ሊሳቡበት የሚችሉ እንዲያውም ዳግም መጫወት የሚፈልጉት መሆኑን በተለይ የአውሮፓ ሙዚቃ መሳሪያ የራሳቸው እንደመሆኑ በዚህ መማረካቸው የሚያነጋግር ይመስላል። እሱ ላይ እንደው ገፋ አድርገህ እስኪ አስተያየት ሰጥ፣ ወደ ጋሽ መራዊም ሄዳለሁ። እንግዲህ የኢትዮጵያ ቅኝቶች በጣም ያልተነኩ ያልተበረዙ፣ ረዥም ዓመት ከያሬት ጀምሮ እንግዲህ የተጠቀምንበት ቅኝት ነው።

ይሄ እንግዲህ ብዙ ምርምርና ከፍተኛ ደረጃ መሄድ ሲገባን በሀገራችን ብዙ ነገር አልተሰራበትም። ይህ ማርኳቸው እነዚህ ሰዎች ወደዚህ ቅኝትና የጋሽ ጌታቸውን አጫዋት በጣም ጥልቅ መሆኑን አውቀው ለማጥናትና አብሮ ለመስራት በዛም ታሪክ ለመስራት ሙከራ አድርገዋል። ግን ጋሽ ጌታቸው እድሜ ሰጥቶት ትንሽ ቢቆይ ኖሮ ደግሞ ከዛ የተሻለ ነገር ራሱ ፈጥሮም ሊሰራበት ይችላል ብዬ ገምታለሁ። ቅኝቶቻችን

በአውሮፓውያኖችም እንደ ቀላል አድርገው አይተውት አንዳንድ ጊዜ ሲጫወቱ ኢምፕሮቫይዝ ሲያደርጉ እናዳምጣለን። ከጋሽ ጌታቸው አጫዋት ግን ለየት ብሎ በአድ ነገር የሆነ ነገር አንዳንዴ ሲሰሩ እንሰማለን። ይሄ እንግዲህ የሚያሳየው ምንድን ነው? ገና ብዙ ጥናትና ብዙ የሚያራምድ ብዙ ዘመን በእነዚህ ቅኝቶች መስራት የምንችልበት እድል እንዳለ ለኢትዮጵያውያኖች በተለይ ትምህርት የሰጠ ነው። ጉዬ ነው እኔ

አመሰግናለሁ። በትክክል መድረኩን ዝግጅት የማየት የመታዘብ እድል ያገኙ ወይም የተቀረጹ ሙዚቃዎችን መስማት የቻሉ ሀሳብህን የሚያገኙት ይመስለኛል። አቶ ዳዊት ጋሽመራዊ ወደ አንተ ልመለስ። ጌታቸው መኩሪያ ከውጭ ቀደም ብለን ከጠቀስ ነው የአውሮፓ የሙዚቃ ቡድን ጋራ የተጫወታቸውን ስራዎች በመድረክም ባይሆን በተቀረጹ የማየት የመከታተል እድል ገጥሞ ያውቅ ይሆን? አሁን በጣም ገጥሞኛል ሲሉን ሰጥቶኛ ይቸዋለሁ በዙ ላይ ብሔራዊ ቲያትር

አሁን እስከታመመ በኋላ መቆም አልቻለም። ወንበር ላይ ቁጭ ብሎ ነው በሚጫወትበት ጊዜ በእውነት የሚገርመው ነገር በእኛን ነው። ሙዚቃ ግን ፈረንጆች ብዙ ጊዜ ብዙም ያጓጉለት ነበር። እነዚህ ግን በጌታቸው ስሜት ተማልከው የጌታቸው የሚያደርገውን የበቃ ሙሉ ስሜቱን ወደ ኢትዮጵያ ስሜት ተው ተስበው በጥሩ መስአንዲት እንደተጫወቱ ሳይ ሙዚቃ ለማቀፈው እንደሆነች እንደው በትክክለኛ ጌታቸው ጋራ

መግባብተው ተነጋገሩት። ያው እሱን ቋንቋ ችሎታ ያለው ግን በሙዚቃ ቋንቋ አንድ ሁኖ አንድ አካል ሁነው ብቻ በምሰማበት ጊዜ በጣም በጣም በካ ኢትዮጵያ ሙዚቃ እኛ ራሳችን እንጂ ለም አቀፍ ደረጃ ታዋቂና ተወዳጅ ይሆናል የሚለውን ነገር ግን ታሳድሮብኛል። ይህ ሁሉ ጌታቸው ንግስት እስከ ማለት ደርሰዋል። እና በጣም የሚገርመው ደንቅ ነገር እሱ ራሱ ያለው ድፍረቱ፣ ስሜቱ፣ ጆሮው ከነሱ ጋር ያለን ሁሉ

ምንም ዝምድና ከሌላቸው ሰዎች ጋር አብሮ ምንም ስስ መተያዘር የበለጠ እሱን እየተከተሉ በመስረረ ብዙ የኢትዮጵያ ሙዚቃ ለዓለምአም ለማስተዋወቅ መልሷል። መጨረሻ ላይ የታቸው እንደዛ ሁኑ ስልሳኛ ዓመቱን ብሔራዊ ቲያትር ስምት የሆነጫሱበ ጊዜ ወንበር ላይ ቁጭ ብሎ ነው መጫወት የቻለው እና በጣም ያሳዝናል። ብዙ ነገሮች በመጨረሻ ጊዜ ደርሶበታል። በቅና በኩል በእውነቱ ድጋፍ አልተደረገለትም። ከትባንዲ ጋራም እየዞረ ጥሩ ገንዘብ አይቶ ነበረ

ባለቤቱ ታማበት በልብ እሷ እሷ ይሰኛል። እሷ ሌላ ወስዳ አልሰኛለች። እንደዚህ ጨርሶ መጨረሻ ላይ በእውነቱ ራሱ የሕክምና እንኳ ገንዘብ የሚያስፈልገው በሬዲዮ መግለጫ ሰጥቶ በእውነት የሚፈለገውን አላገኝም። ግን እሱ በስራው ዘመን ተሻጋሪ የሆኑ ሙዚቃዎችን ተጫውቶ ጥሩ ያለፈ በመሆኑ እኔ እንድሞት አልቆጠረውም ነፍሱን ይማረው ብዬ ላሉኔ ይገልጻለሁ። ጋሽመራዊ ምናልባትም ለአንተ ቅርብ ወደሆነ አንድ ሌላ ርዕስ እንሻገር።

አቶ ጌታቸው የትንፋሽ ሙዚቃ መሳሪያ ዘመናዊ ሙዚቃ መሳሪያ ነው የሚጫወተው። አንተም እንደዚሁ በትንፋሽ የሙዚቃ መሳሪያ በጣም ጉልበት በሚጠይቅ ረጅም ሰዓት ስትጫወቱ አድካሚነቱ ሙዚቃውን የማያውቅ በሩቅ ያለ ብቻ ሳይሆን ሙዚቃው ስላሉ ሰዎችም ለረዥም አመት የመጫወታችሁ ሚስጥር ምንድን ነው? አቶ ጌታቸው እስከ እድሜው መጨረሻ አካባቢ ድረስ ከሙዚቃው ሳይለይ አሁን እንደገለጽ

ወንበር ላይ ሆኖ የሚጫወትበት ሁኔታ ሲገደድ ቢደርስም ከሙዚቃው አራቀም እና እኚህን በጣም ጉልበት የሚጠይቁ ቶሎ ሊያቅቱ ይችላሉ ተብሎ የሚገመቱ የሙዚቃ መሳሪያዎች የመጫወታችሁ ረጅም ጊዜ የመዝለቃችሁ ሚስጥር ምንድን ነው አቶ ጌታቸው በሰማኒያ ሁለት አመቱ ነው ከዚህ አለም በሞት የተለየው ከስልሳ አመት በላይ በሙዚቃው አለም ለመቆየቱ ምክንያቱ ምንድን ነው ትላለህ